የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዛሬ ቀኑ እሁድ የካቲት 29 2012 ዓ ም ነው ኮሮና ቫይረስን የተመለከተ ዝግጅት ሙሉ ሰዓቱን ይይዛል። የኢትዮጵያ ሕብረተሰባዊ ጤና ተቋም ዳይሬክተር ዶክተር ኤባ አባተን የሰማችሁት እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። ወደ ውይይቱ እናልፋለን። የኮሮና ቫይረስ እስከ ዛሬ ማለትም ይህ ፕሮግራም እስከተጠናቀረበት ጊዜ ድረስ በዓለም አቀፍ ደረጃ ከአራት ሺህ በላይ ሕይወት ቀጥፏል። በቻይና ብቻ ከሶስት ሺህ በላይ፣ ኢራን፣ ጣሊያን፣ ደቡብ ኮሪያ እስካሁንም ደቂቃ ድረስ ዩናይትድ ስቴትስ ከፍተኛ ተጠቂዎች ናቸው። በዩናይትድ ስቴትስ ሜሪላንድ፣ የካሊፎርኒያ፣ የዋሽንግተንና ሃዋይ አስቸኳይ ጊዜ አዋጅ አውጀዋል። በአፍሪካ ትላንት በደቡብ አፍሪካ ከተመዘገበው አንድ ቫይረስ ጭምር፣ አልጄሪያ፣ ግብጽ፣ ሞሮኮ፣ ሴኔጋል፣ ናይጄሪያ እንዲሁም ቱኒዚያ የኮሮና ቫይረስ ህሙማን እንዳላቸው ገልጸዋል። የኮሮና ቫይረስ እስካሁንም ደቂቃ ድረስ በኢትዮጵያ አልተመዘገበም። የኢትዮጵያ ህብረተሰባዊ ጤና ተቋም ቫይረሱ እንዳለባቸው የተጠረጠሩ ሰዎችን ለይቶ በመመርመርና በመከላከል ግንባር ቀደም ሚና ይዟል። የድርጅቱ ዳይሬክተር ዶክተር ኤባ አባተ የአድማጮችን ጥያቄ ሊመልሱ ከኛ ጋር ናቸው። ከእርሳቸው ጋር ከዚህ ከሜሪላንድ ዶክተር አሸናፊ ዋቅቶላም መስመር ላይ አሉ። ዶክተር አሸናፊ ጋፓ ጋፕ የተባለ በድህነትና ኤች አይ ቪ ኤድስ ላይ የሚሰራ ድርጅት መስራችና ስራ አስኪያጅ ናቸው። ያወያየቻቸው የጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው ነች። የውይይቱን የመጀመሪያ ክፍል በምሽቱ ታድምጡ ዘንድ እንጋብዛችኋለን። ወደ ውይይቱ የኢትዮጵያ ጤና ተቋም ቱ ዳይሬክተር ዶክተር ኤባ አባተ የአድማጮቻችንን ጥያቄ ሊመልሱ እዚህ ከእኛ ጋር ይገኛሉ። እናመሰግናለን ዶክተር ኤባ። እሺ ከዚህ ከሜሪላንድ ደግሞ ዶክተር አሸናፊ ዋቅቶላ መስመር ላይ ይገኛሉ እናመሰግናለን ዶክተር አሸናፊ እኔም በጣም አመሰግናለሁ እሺ ጋዜጠኛ እግዚአብሔር ይስጥልኝ ዶክተር አሸናፊ እንግዲህ ጂኤፒኤ ጋፕ የተባለ በድህነትና ኤች አይቪ ኤድስ መከላከያ ላይ የሚሰራ ድርጅት መስራችና ስራ አስኪያጅ ናቸው ሁለቱንም እንግዶችን እጅግ አድርጌ አመሰግናለሁ ጊዜ ሳላባክን ወደ አድማጭ ጥያቄ ይሄዳለው። መንደርደሪያ ይሆነናል። በፌስቡክ የተላከልን ነው፣ ተዘራ ዳኘ ናቸው የላኩልን። ኮሮና ቫይረስ መነሻው ምንድን ነው? እንዴትስ ነው ሊፈጠር የቻለ? በሽታው በሰው ሕይወት ገብቶ ራሱን ደብቆ የሚኖርበት ጊዜ አለ ወይ ይላሉ ዶክተር ኤባል ላስቀደም። እሺ አመሰግናለሁ። በድጋሚ ትዝታ ኮሮና ስንድ እንግዲህ የአንድ የቫይረስ ፋሚሊ ውስጥ የሚመደቡ የተለያዩ አይነት ትሬኖች አሉት። እስከ አሁን ድረስ እንግዲህ አሁን የተከሰተውን ኮቪድ አስራ ዘጠኝን ከጨመርን ወደ ሰባት የሚሆኑ ዝርያዎች አሉ። እስከ ዛሬ ድረስ እንግዲህ ስድስቱ በዓለም ላይ ተከስተው የተለያዩ ችግሮች ሲያስከትሉ ነበረ። በተለይ ደግሞ አንደኛው በየጊዜው የሚከሰትና ሁላችንም የሚገጥመን ጉንፋን ራሱ እዚህ ውስጥ የሚመደብ ነው እንግዲህ ኮቪድ አስራ ዘጠኝ እና አብዛኞቹ መነሻቸው ከእንስሳ ወደ ሰው የሚተላለፍ የቫይረስ ዝርያ እንደሆነ ከዚህ በፊት የተከሰቱትም ማሳያ ናቸው። ለምሳሌ ሳርስን መጥቀስ እንችላለን። ከዛ በኋላ ሚድሊስት አካባቢ ደግሞ ተከስቶ የነበረው በሁለት ሺ አስራ ሁለት ሜርስኮቭ የምንለውም የዚሁ አይነት ባህሪ የነበረው ነው። አሁን የተከሰተው ኮቪድ አስራ ዘጠኝ መጀመሪያም የተከሰተው ውሃን በምትባል ሁቤ ፕሮቪንስ ውስጥ ቻይና ውስጥ ነው። መጀመሪያም የታየው እንግዲህ በተለይ ገበያ ማዕከል የእንስ- የቁም እንስሳት የሚሸጡበት አካባቢ ከባህር የሚወጡ የተለያዩ ምግቦችን የሚመገቡበት አካባቢ ጋር ከዛ ጋር ንክኪ በነበራቸው ሰዎች ተነስተዋል፣ የሚል ፋክት ነበረ ወይም ሁኔታ ነበረ። እንግዲህ ይሄ የተወሰኑ መጀመሪያ የተገኙ ኬዞች ላይ የታየ ሁኔታ ነው። ከዛ በኋላ ግን ከዚህም ጋር ያልተገናኙ ኬዞች በዚህ ሁኔታ ደግሞ መጠቃታቸውም ታይቷል። ነገር ግን እንግዲህ ስለዚህ ቫይረስ ብዙ ያላወቅናቸው ነገሮች አሉ። አሁን ስለተከሰተው ኮቪድ አስራ ዘጠኝ ማለት ነው። በሂደት ብዙ የምናውቃቸው ቢኖሩም አሁን ባለው ሁኔታ ግን ከእንስሳ ወደ ሰው በሚተላለፍ ሁኔታ የመጣ ነው የሚል ሁኔታ አለ። በተለይ ደግሞ እዚህ የዘረመል ጥናት እንደሚያሳየው ለሌሊት ወፍ ጋር ያንን ከሚያጠቃው ቫይረስ ጋር በጣም ተመሳሳይነት አለው። ስለዚህ ይህንን የሚያጠናክር ነው አሁን ያለው ሁኔታ። ነገር ግን አንዴ ሰው ጋር ከገባ ደግሞ ከሰው ሰው ደግሞ መተላለፍ ስለቻለም ነው እንግዲህ አሁን ቅድም የጠቀሽውን ያህል አሀዝ ከፍተኛ ቁጥር ያለው በዓለም ላይ ሊጠቃ የቻለው እንግዲህ ከኢንኩቤሽን ፔሬዱ ወይም ደግሞ ሰው ላይ የመቆየት ሁኔታውን በተመለከተ እንደ አሁንም ብዙ ከዚህ ባላቸው ቢሆንም ሳይሆን የተጠቁት በተለይ ደግሞ ከቻይና የወጡ መረጃዎች እንደሚያሳዩት ይሄ ቫይረስ እንግዲህ በተለይ የመጀመሪያ አንድ ግለሰብ በዚህ ቫይረስ ሰውነት ውስጥ ገባ በኋላ ለተወሰኑ ቀናት ውስጥ እስከ ስድስት ቀን ምልክት ሊያሳይ ይችላል። ነገር ግን ይሄ ተራዝሞ እስከ አስራ አራት ቀን ይቆያል የሚል ነው አሁን ያለው አብዛኛው የሳይንስ መረጃዎች የሚያሳዩት በጣም ኤክሰፕሽናል ውስን በሆኑ ቦታዎች ላይ ደግሞ እስከ ሀያ አምስት ሀያ ስድስት ቀን ሁሌ የቆዩባቸው ሁኔታዎች እንዳሉ ያሳያል። ነገር ግን አሁን አጠቃላይ የዓለም የሳይንቲፊክ ኮሚኒቲ ወይም ደግሞ የዓለም ጤና ድርጅትም ተቀብሎት ስራ ላይ እየዋለ ያለው እስከ አስራ አራት ቀን በሰው ውስጥ ቆይቶ ከዛ በኋላ ምልክቱን የሚያሳይበት ሁኔታ እንዳለ ነው የሚያሳየው። አመሰግናለሁ ዶክተር ኤባ ዶክተር አሸናፊ ቀደም ካለው ዶክተር ኤባ ከጠቀሱት የቀረ የሚሉት ይጨምሩልኝ እና የላቀች ተባበልን ጥያቄ ይመልሱልኛል መከላከሉ ቀላል ቢሆን ኖሮ ይህ ሁሉ ህዝብ ያልቅ ነበር ወይ ስናሰራጭ መከላከሉ ቀላል ነው እያል ነበረ እና የላቀች ጥያቄ ደግሞ መከላከሉ ቀላል ቢሆን ኖሮ ይህ ሁሉ ህዝብ ያልቅ ነበር ወይ የሚል ጥያቄ አቅርበዋል። ላቀች መከላከሉ ላይ ይግለጹልን። ዶክተር አባ በጣም በሰፊው ነው የገለጹት። የቀረበ ሚል እንኳን አይደለም የሚይዘው እንደው ተጨማሪ ለመጥቀስ የሚፈልገው ነገር ከእንስሳት የሚነሱ ዘመናችን ውስጥ ከእንስሳት ውስጥ እየተነሱ ወደ ሰው የተሰራጩ የቫይረስ በሽታዎች ብዙ ናቸው፣ ኤች አይ ቪን ጨምሮ ማለት ነው። እንግዲህ መነሻው ከዛ ነው የተባለው። ከዚህ ጋር ተያይዞ እንግዲህ ኢቦላን መጪ ልንጨምር እንችላለን። ወቅታዊ ፍሉ የምንለውን እንጨምራለን። ጉንፋን ብዙ ነው እንግዲህ በዚህ በዓለማችን ውስጥ በምናደርገው ኢኮኖሚያዊ እንቅስቃሴ፣ በጣም ፈጣን በሆነው ትራንስፖርት፣ ህዝቡን በመብዛቱ ምክንያት አንዳንድ ጊዜ እንደዚህ ይሆናሉ። አሁን ዋናው እንደጠቀሱት ዶክተር ኤባ ትልቁ የሚጠረጠረው ከዚህ ህግ በሽታም በኢቦላም ላይ የሚጠረጠረው እንስሳ የሌሊት ወፍ ወይም ባት የሚባሉት ናቸው። እነዚህ ምንድን ነው? ብዙ ቫይረሶች፣ በብዙ የሚቀጠሩ ቫይረሶች ከኮሮና እንኳን በብዙ መቶ ቫይረሶችን ነው የሚይዙት፣ ኮሮና አይነቶችን። ችግሩ ምንድን ነው? እነሱን አሳመማቸው እና እነሱ ግን ሌላ ተጨማሪ መካከለኛ ያለ ሌላ እንስሳ ድመትን የመሰለ አለ። አንድ እንስሳ ሲነኩ ወይም ግመልን ሲነኩ ያ ደግሞ ከእነሱ ጋር ሲገናኝ ነው ሰው ውስጥ የሚገባው ማለት ነው። ይሄን ብዬ ሁለተኛው ጥያቄ ጋር ሊሄድ። ሁለተኛው ጥያቄ መከላከል ነው። መከላከል ላይ ይሄ በዛን በምንድን ነው የሚተላለፈው የሚለውን መጀመሪያ ማንሳት አለብን። ይህን ጥያቄ ለመመለስ ዋናው የመተላለፊያ ዘዴ የትንፋሻዊ ውድቅ ዳያቆች ምንባለው ሬስፓራቶሪ ድሮፕለትስ የሚባሉት ናቸው። ሰው በሚያስነጥስ ጊዜ፣ በሚተነፍስ ጊዜ ወይም በሚናገር ጊዜ እስከ አንድ ሜትር ሁለት ሜትር ድረስ የሚፈናጠሩ ውሃ ባክቴሪያ ሌላም ነገር ከትንፋሻችን ከሳንባችን፣ ከጎሮራችን አካባቢ የሚወጡ ካፍንጫችን የሚወጡ ነገሮች ወይ በቀጥታ ሰው ላይ፣ ልብሳችን ላይ ወይም እቃ ላይ ሲወርድና ያን መዲያ ደግሞ ስንነካው አሁን እጃችሁን ታጠቡ የሚባልበት ምክንያት ያ ነው። ወይም ደግሞ በደም ስናስነጥስ አፍንጫችንን ካልያዝን ወይም እንደዚህ ተገቢውን ጥንቃቄ ካላደረግን፣ ይሄ ትንፋሻዊ ሀያጅን የምንባለው ነገር ካላደረግን ዋናው እጅ መታጠብ ነው፣ ይተላለፋል። በተለይ ደግሞ በሕክምና ቦታዎች ውስጥ እንደ ሀገሩ ሁኔታ መጀመሪያ ሳናውቅም ሐኪሞች ሊጋለጡ ይችላሉ። ይሄ በብዙ ኢቦላም ላይ ያየነው ጉዳይ ነው። ተገቢው እውቀት ብቻ አይደለም መሳሪያዎቹ መኖራቸው ናቸው። መሳሪያዎቹም በትክክል ለመጠቀም ደግሞ ስልጠናዎቹ መኖራቸው እነኚ ሁሉ ነገሮች አንድ ላይ የሆኑ ነው እና አሁንም ቢሆን ሰውም እየሞተም እያለ የባሰ ነገር እንዳይሆን እጅ መታጠቡ ላይ እንደዚህ ያለ ትምህርት መከታተል የአሜሪካ ድምፅን እጅግ በጣም እጅግ በጣም ነው ማመሰገነው። እንደዚህ አይነት ውይይት መደረጉ ይሄ መቀጠል አለበት። አለበለዛ ከዚህም የከፋ ነገር እንዳይመጣ ማድረግ አለብን ማለት ነው። ቀጥታ ኢትዮጵያን ወደሚመለከት እንሄዳለን። ዶክተር ኤባ ይመልሱልናል። አማን በረከት በኢሜይል የላኩልን በጣም ቫይረሱ አለባቸው ከተባለ አገሮች ሰዎች ወደ ኢትዮጵያ ይገባሉና እንዴት አርጋችሁ ነው እነኝን ሁሉ ሰዎች የምትለዩት? ተጨማሪ በጀትስ ለመጠየቅ እቅድ አላችሁ ወይ? ይህንን በሽታ ለመከላከል ሰማኒያ አገሮቹ የዓለም አገሮች ይሄ ቫይረሱ እንዳለ ተናግረዋል። ከነዚህ ሁሉ የሚመጡትን እንዴት አርጋችሁ የምትከላከሉት ይላሉ። ጉዳዩ ከጉዞ ጋራም የተያያዘ ነው። በድምፅም ደግሞ ይመጣልን። አለ ስለ ኢትዮጵያ አየር መንገድ ላሰማሁት ዮች ጥያቄ ስለ ኮሮና ለሚመጡ ዶክተሮች ነው። ኢትዮጵያ ውስጥ ያሉ ዶክተሮች ያለውን ስርዓት ማስጨነቅ አለባቸው። ምክንያት እነሱ ናቸው መጀመሪያ የሚጋፈጡት። መጀመሪያ ኮሮና ሰውየውን ከያዘ ጀምሮ አስራ አራት ቀን የሚፈጀው በሙቀት መለኪያ ሚንትምና በምናምን የሚለካ ብቻለም ዛሬ ተይዞ ዛሬውን አያታየም እናቶ ተወልደ ለቻይና እንደዚህ ነው። በቀፉ ቀን ምናምን ማም ይላል። በጣም የሚገርመው ግን በኢትዮጵያውያን ህይወት ጓደኛ ያፈሩበታል። ብዙዎች ደግሞ ለምንድ ነው አየር መንገዱ እንዲያስቆም ያሉ ለምንድ ነው ጠቅላይ ሚኒስትሩ የማይጠይቁት? ግዴለሽነት፣ ለንግድ ብቻ ባለ ለገንዘብ ባላቸው ፍቅር ብቻ ኮሮና ቢገባ ኢትዮጵያ ውስጥ እስከ ሚሊዮን ህዝብ ነው የሚጨርሰው ምክንያቱም ኢትዮጵያ የተደራጀ የህክምና እና መከላከያ የላትም። በዚህ ስርዓት ያለ በሙሉ ማንም በኃላፊነት ያለው ሁሉ ይጠይቅበታል። እሺ፣ ዶክተር ኤባ አመሰግናለሁ። በድጋሚ ትዝታ፣ እንግዲህ የኔ ምላሽ በአንድ በጤና ሴክተር ውስጥ እንዳለ የፐብሊክ ሄልት ኢንስቲትዩትን እንደሚመራ ባለሙያ ነው። ስለዚህ አብዛኛው ምልከታዬ ወይም ሀሳቤ መሬት ላይ ያሉ ነጥቦችን ከሳይንስ አንጻር ዓለም እየሄደበት ካለ ሁኔታ አንጻር የምመልሳቸው ነው የሚሆኑት። እንግዲህ የመጀመሪያ ያነሳሽው የሌሎች ሀገራት ደስተዋል ለምሳሌ ኢትሊ፣ ሳውስ ኮሪያ፣ ጃፓን ቅድም የቀጠሻቸው አሁን ከቻይና ውጪ ትልልቅ ቁጥር እያስመዘገቡ ያሉ ሀገራት አሉ። እነሱም እንዴት ነው የሚቆጣጠሩት ነው። እንግዲህ የመጀመሪያው እንደው እነሱ ብቻ ላይ ከመሄድ ቁጥጥራችን መጀመሪያ ሲጀምርም እንዴት ነበረ ነው የመጀመሪያው። የእኛም ብቻም ሳይሆን የዓለም የመጀመሪያው ስጋት የነበረው ቻይና ላይ ነው። ዘጠና ዘጠኝ በመቶ የሚሆነው ኬዞች ሲከሰት የነበረው የሞት ምጣኔውም ቻይና ላይ ነበረ። ከቻይናም ደግሞ እንግዲህ አንድ ግዛት ላይ ማለት ነው። ስለዚህ አሁን በሙሉ ፓራዳይም ተለውጠዋል። ወደ አስራ ስምንት በመቶ የሚሆነው አሁን ዓለም ላይ ያለው ኬስ ከቻይና ውጭ ነው ያለው። እንግዲህ አስቡ፣ በጥቂት ሳምንታት ነው ይሄ የተለወጠው እንግዲህ ቻይና ወሰደቻቸው ትልልቅ ሜጀር በተለይ አሁን ያለው የኤፒድሞሎጂ ዳታ እንደሚያሳየው በከፍተኛ ሁኔታ አዲስ የሚያዙ በሽተኞችን ቀንሳለች። ካያችሁ በጣም ውስን የሆኑ ሰዎችን ነው አሁን በየቀኑ እየተጨመረ ያለው እና ለዛም ነው ከዘጠና ስምንት ዘጠና ዘጠኝ ፐርሰንት ወደ አስራ እንግዲህ ወደ ሰማኒያ ሁለት ፐርሰንት ብቻ ነው አሁን ቻይና ሼር የምታደርገው። ስለዚህ አንድ መንገደኛ ከቻይና ሲመጣ የተለያዩ የሙቀት ልየታዎችን እንዲያልፍ የምናደርግበት ሂደት ነበረ። ቢያንስ ሶስት የሙቀት ልየታዎችን እንዲያልፍ ይደረጋል። እሱም ብቻም አይደለም። ቫይረሱ ለሁለት ሳምንት ስለሚቆይ አንድ ግለሰብ ላይ የሙቀት ልየታውም ደግሞ በተለያየ መንገድ ሊያ ይችላል። የመጀመሪያው ራሱ የተለያየ ቴክኒካል በሆኑ መንገዶች ላ ይችላል። ነገር ግን ትልቁ ነገር ካለፈ በኋላ ከቻይና የመጡ መንገደኞች ላይ የሁለት ሳምንት ክትትል ይደረጋል። ስለዚህ እንግዲህ አንደኛው ጠበቅ አድርገን ከቻይና የመጡ መንገደኞች ላይ ስንሰራ የነበረው እሱ ነው። በኋላ ላይ የውሃን ቀነሰ እንጂ ማንኛውም ደግሞ ከውሃን የመጣ ደግሞ መንገደኛም ኳራንቲን የምናደርግበትን ነገር አስቀምጠን ነበረ። አሁን እንግዲህ ሁኔታው ተለውጦ የዓለም ጠቃላይ ስጋት ሲሆን እና በአውሮፓ በሚድል ኢስት አፍሪካ እንግዲህ ያላደረሰው አህጉር የለም በሚመጣበት ወቅት የታርጌት ወይም ደግሞ ትኩረት አቅጣጫችንም ደግሞ አብሮ መለወጥ አለበት። እንግዲህ ሰማንያ ሀገር ሊደረስ አይችልም። ምክንያቱም አንዳንድ ሀገር በጣም ውስን የሆነ አንድ ሁለት ሶስት ኬ ያላቸው አሉ። ስለዚህ እነሱ ብዙም ችግር የለውም። ከኤፒዲሚዮሎጂ ከህብረተሰብ ሳይንስ አንጻር መጀመሪያም ትልቅ ትኩረት ሊሰጠው የሚገባው በማህበረሰቡ ውስጥ ኢንፌክሽን ወይም ደግሞ የመተላለፍ ሂደትን የፈጠረ ደረጃ ላይ ለደረሱ ሀገራት ትኩረት ትልቅ ትኩረት መሰጠት ይኖርበታል። ቅድም የተጠቀሱት እንግዲህ እነዚያ ናቸው። ሳውዝ ኮሪያን ብናይ አሁን ላይ በደብቸው ሪፖርት አምስት ሰባት መቶ በላይ የዛለው ጣሊያን ከሶስት ሺህ በላይ ነች። እንደተገለጸው ኢራንም ወደዛ አካባቢ ነው። ጃፓንም ጭምር ስለዚህ የትኩረት አቅጣጫችንን ከቻይና ብቻም ሳይሆን ከእነዚህ አገራት የሚመጡ መንገደኞች በሙቀት ልየታ ውስጥ ያልፋሉ። በሙቀት ልየታ ብቻ ማለት ሳይሆን ደግሞ ፎርም ሞልተው ስለሚሄዱ ለአስራ አራት ቀን ክትትል ይደረግባቸዋል። ሙቀታቸው ችም ባይኖረው ማለት ነው። ስለዚህ ክትትሉ ለቻይና የመጣው አሁን ለነዚህ ሀገራት እናደርጋለን ማለት ነው። ሌላው መታወቅ ያለበት በቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ሶት የሙቀት ልየት አለ። በተለይ ኮሪደር ላይ ያለው በማሽን ነው፣ ራሱ ቴርሞስካኒንግ ማሽን አለ። ሁሉንም ሀገር የመጣ መንገደኛ ነው የሚያየው። ስለዚህ እነዚህን ሀገራት ብቻ ሳይሆን ከአሜሪካ የሚመጣ ከአውስትራሊያም ማንኛውም መንገደኛ በዛ ኮሪደር ሲያልፍ በዛ ቴርሞ ስካኒንግ ማሽን ያለ ነገር ግን ቅድም ለተጠቀሱት ሀገራት ግን ልዩ ትኩረት ተሰጥቶ ፎሎ አፑም የተደረገበት ሁኔታ ነው ያለው። አሁን ደግሞ እነሱን ብቻም አይደለም። ለምሳሌ ሚድሊስት ላይ ከሄድን ዱባይ የንግድ መናኸሪያ ነች፣ ሀብ ነች። ምንም እንኳን አስጊ ባይሆንም በሀገር ደረጃ ካየ ነው፣ ከተለያየ ቦታ መጥቶ ከዛ ሊነሳ የሚችል ደግሞ መንገደኛ ሊኖር ይችላል። ዱባይ ብቻ ሳይሆን ፍራንክፈርትም እንደዛው ነው። ኢሮፕ ላይ ትልቅ ሀብ ነው ስለዚህ እንደዚህ የአየር ትራፊክ ሁኔታው ብዙ አቅጣጫ የሚመጣ ቦታዎች ላይ መርጠን ደግሞ እነሱንም አሁን በቅርብ ክትትል ውስጥ እያስገባን ያለ ነው። እንግዲህ አብዛኛው ቦሌ እየተሰራ ያለ ሂደት ይህን ነው የሚመስለው። ከበጀት አንጻር የተነሳም አለ። በጀት ያው የቀረበ አለ ለመንግስት መንግስት ይሄንን አፕሩቭ አድርጎም ስራ ላይ እንዲሁል ፈቅዶ ፕሮሰስ እየተደረገ ነው። እሱም ብቻም ሳይሆን ይሄ እንግዲህ ዓለም አቀፍ ትልቅ ችግር ስለሆነ ደግሞ ድሀ ሀገራት ይህንን ለመሸከምም ጫና ስለሚበዛባቸው የተለያየ አካላት ድጋፍ እያደረጉ ነው ያሉት። እኛም ደግሞ በተለያየ አጋጣሚ ከነዚህ ሀገራት፣ እነዚህ ድርጅቶች ልናገኝባቸው የምንችላቸውን ደግሞ ድጋፎች በተቻለ መጠን ስራዎችን እየሰራን ያለ ነው። እንግዲህ ከኢትዮጵያ አየር መንገድ ጋር የተነሳው ጥሩ የሚሆነው እንግዲህ የአየር መንገድ ኃላፊዎች የሚመለከታቸው አካላት ቀርበው ቢገልጹ ጥሩ ነው። ስለዚህ የእኔ እንግዲህ እይታ ቅድም በገለጽኩት አግባብ ከጤና ሴክተር እና በተለይ ደግሞ የዓለም ጤና ድርጅት እየሄደበት ካለው አንጻር ነው የሚሆነው። እንግዲህ አጠቃላይ ይህንን ሂደት የሚመራው የሚያስተባብረው ዳይሬክሽኖችን የሚያወጣው እንግዲህ የዓለም ጤና ድርጅት ነው። ጤና ድርጅት ደግሞ እነዚህ ወረርሽኝ ሲከሰቱ አንድ ወረርሽኝ ለመከላከል ሀገራት ደግሞ የፈረመውባቸው ህግጋት አሉ። የኢንተርናሽናል ሄልት ሬጉሌሽን የሚባል መቶ ዘጠና ስድስት ሀገራት የፈረሙበትና በተለይ ደግሞ ሀገራት እዚህ ተገዥ መሆን ይኖርባቸዋል። የዓለም ጤናም ድርጅት ደግሞ እንደ አስፈላጊነቱ የሚያወጣቸውን ደግሞ ምክር ሀሳቦችን ደግሞ የመከተልም ሁኔታዎች ይኖራሉ። ስለዚህ በዛ አንጻር የዓለም ጤና ድርጅት እንደምታውቁት ትራቭል ሬስትሪክሽን ባን ወይም ደግሞ የንግድ ትስስሮችን ማቋረጥ እንደውም ይህንን በሽታ ሊያከፋው ይችላል። ምክንያቱም ፎከስ ፖይንታችን ወይም ትኩረታችን ወደ አንድ ቢሆን ያለንን ሁሉ ሰዎችን እዚህ ላይ አጠንክረን ለመስራት ይረዳናል። ነገር ግን የዚህ አይነት ነገር የሚመጣ ከሆነ ሰው ራሱ ሊደብቅ ይችላል። ከቻይና የመጣ መንገደኛ በሌላ በኩል አድርጎ ሊገባ ይችላል። ሁለተኛ፣ አሁንም ያንን ልንከላከል አንችልም። ሁልጊዜ የወጡትን መረጃዎችን ብናይ ዓለም ተሳስራለች እና ከዛ አንጻር ያመጣውን ምክር ሀሳብ መቀበልን መሰረት አድርገን በጤና ሴክተር የሚመራ ክብርት ሚኒስትሯ የሚመራ ታስክ ፎርስ አለ። እዛ ታስክ ፎርስ ውስጥ ደግሞ የተቀመጠም ቴክኒካል ቲም አለ። በየጊዜው ያለውን ዴቨሎፕመንት እያየ ምክር ሀሳብ የሚያቀርብበት ሁኔታ ነው ያለው። ነገር ግን አሁን ባሉት ሁኔታ ቸው መንገድ ግን ስራዎችን በእኛ በኩል እየሰራ ያለ ነው። እሺ አመሰግናለሁ ዶክተር ኤባ። ዶክተር አሸናፊ እንግዲህ መንገደኞች ወደ ኢትዮጵያ የሚገቡበት ተስፋፍቷል። ከቻይና ብቻ አይደለም። ምናልባትም የዓለም ጤና ድርጅትም መስፈርት ወይንም ጋይደንስ የሚያመለክተው ጉዞንም ማቆም እንዳይደለ ነው በአጠቃላይ የገለጹልን። ነገር ግን አስጊ የሚሆነው የኢትዮጵያ አሁን ለምሳሌ ናይጄሪያ ውስጥ አንድ በቫይረሱ ተይዞ የተገኘውን ሰው ስናይ ከአውሮፕላኑ ከወረደበት ቦታ ተጉዞ ሌላ ጋ ሄዶ ነው ትኩሳቱ የጀመረው። እንደዚህ አይነት ነገሮች ናቸው አስጊ የሆኑት። ኢትዮጵያ ውስጥ እንዲህ አይነት ነገር ከተከሰተ የጤና መዋቅሩም የላትም፣ ለመከላከልም ለማከምም በጣም ከባድ ነው የሚሆነው። ከጳጳሱ ቄሱ ይባላል። ከናንተ የተሻለ አላውቅ። ዶክተር አሸናፊ በዚህ ላይ እስቲ አስተያየቶን ያክሉ። ዶክተር ኤባ በዝርዝር በተለይ ኢትዮጵያ ውስጥ ስላለው ሁኔታ አስረድተዋል። ለእኔ አብዛኛው ነገር እየተደረገ ያለው ነገር አዲስ ነው። ተናገሩትን ትክክል ነው። አሁን የዓለም ጤና ድርጅት እንዲህ ያለ ወረርሽኝ ይሄኛው እጅግ በጣም ተስፋፋ እንጂ አስጊ የነበሩ ብዙ ነበሩ። ሁል ጊዜ አከራካሪ ነው በእውነቱ ምክንያቱም አንደኛ በትኩሳትም ብቻ ማግኘት አይቻል። በደንብ ስለዘረዝሩት እዛ ውስጥ አልገባም። ዓለም በጣም ተሳስሯል እንዳሉት። ሁለተኛ ነገር አንድ ቦታ በሽታው መከሰቱም አይቀርም። ብዙ ሀገር ውስጥ መቼ ነው እንጂ የትም ቦታ አሜሪካንም እንደዚህ ስፎክሩ ነበር፣ እዚህ ሀገር አይገባም። እኛ ጋር ገባም፣ አንዴን የምቆጣጠረው አልሆነም። እና እንደሚገባም እርግጠኛ ነን። አሁን እዚህ የትራንስፖርት መጓጓዣን ማገድ ማለት የሚያመጣው ሊመጣ የሚችለውንም እርዳታ ማገድ ነው የሚሆነው። ትንሽ ይሄኛው ውይይት የዘገየ ይመስለኛል። አሁን ማለት ነው አሁን ያለን አማራጭ ባለው ሁኔታ ማለትም ብዙ ሀገሮች ተሰራርቷል። እስካሁን ኢትዮጵያ ውስጥ አልተገኘም። እንግዲህ አናውቅ፣ በፍጥነት ነው ነገሮች የሚለዋወጡት። በሚመጣበት ጊዜ ምን ማድረግ አለብን ላይ ብናተኩር ነው የሚሻለው። እዚህ ሀገርም አንድ እያየሁት ችግር አለ። መንግስት፣ እርግጥ የተለየ ኃላፊነት አለው የተለዩ ድርጅቶች አላቸው። ግን ህዝቡ ኃላፊነቱ ይመጣለ እንዲህ ያለ ነገር እኔ ዛሬ ምን አደርጋለሁኝ ለህዝቤ በየትምህርት ቤቱ በየዩኒቨርሲቲው የዓለም ጤና ድርጅት የሚያደርገው ስራዎች እና በጣም ጥቂት ሌሎች ድርጅቶች ባይኖር ኖሮ ዓለም የምትኖር አይመስለኝም። ኮሌራ ላይ አይተነዋል። ዚካ ላይ አይተነዋል። ኤቪያን ፍሉ አይተነዋል። ሁል ጊዜ እየጮሁ ናቸው። እንደዚህ ይደረግ እና ችግሩ ያለው ሌላ ቦታ ነው እና ከፍተኛ ነገር መደረግ ያለበት ዓለም ጤና ድርጅት የሚሰጠውን ማሳሰቢያዎች ከሀገራችን ሁኔታ ያገናዘብን ያው በጤና ጥበቃ ሚኒስቴር እና በሌሎቹም የልማት ዘርፎች ጋር አብሮ የሚታደረጉ በማድረግ ህዝቡም እንግዲህ ልምዱ አለን እኮ ድሮ እኔ ሰፈሬ አዳማ ልጅ ነኝ። ወጣት ማህበር ያቋቋም ነው፣ ማጽዳት የጀመር ነው፣ መጽሐፍት ቤት የከፈት ነው። ከደርግ በፊት ነው። ደርግ ራሱ ሳይቋቋም ነው። ኤድስ ከመጣ በኋላ ኬ መጣ የሚባለው ክርክር ነበር። እንደዚህ እናደርግ። ዋናው ቤት ከገባ በኋላ ሌላ ውይይት ነው የሚሆነው። እና ምን ማድረግ ይገባናል የሚለው ላይ ሲተኮር በአሁኑ ጊዜ ትንሽ የዘገየ ነው። አሁን አይሮፕላን የሚቆምበት ጊዜ አይደለም፣ ምክንያቱም ችግሮች አሉ። እሺ ዶክተር አሸናፊ ወደ ቀጣዩ ጥያቄ ልሂድ። ስለ በሽታውም ሆነ ስለ ሕክምናው አንዳንድ እንዲሁ በዘልማድ የሚሰራጩ ነገሮች አሉ። አንድ የመጣለን ጥያቄ፣ አሁን ሀብታሙ ባየ ቸኮል የላኩልን ጥያቄ ምንድን ነው? በአፍሪካ አህጉር ውስጥ የኮሮና ቫይረስ ዝቅተኛ የሆነበት ሳይንሳዊ ምክንያት ምንድን ነው? እንደሚባለው ቫይረሱ ሙቀት አይቋቋምም የሚል አለ። በዛ ምክንያት ነው አፍሪቃ ውስጥ ያልተስፋፋው የሚል ግምት አለ ይላሉ። ዳንኤል ሰለሞን ደግሞ በኢሜይል በላኩልን መከላከያው ማር፣ ነጭ ሽንኩርት፣ ቃሪያ ቀላቅሎ ሌላም ደግሞ አድማጭ ሎሚ ብለዋል ብለው ሀሳብ የሰጡ አሉ። እስቲዚ ላይ መልሳችሁን ስጡኝ ዶክተር ኤባ ከአህጉር አንጻር የተነሳው ያው እንግዲህ ብዙ የሚባሉ ነገሮች አሉ። ከዘር ጋር የሚገናኝ አንቺም እንደገለጽሽው በጣም ሙቀት ስለሆነ አፍሪካ እስካሁን አልተጠቃችም የሚል ሁኔታዎች አሉ። ነገር ግን አትሌስት አሁን ያሉት ሁኔታዎች ያንን የሚመሰክረው አይደሉም። ከሙቀት አንጻር ቫይረሱ በቀላሉ ሊሞት ይችላል። በተለይ አልኮል ነክ በሆኑ ነገሮች ድማን ነው የምንጠቀም ከሆነ በንጹህ ሳሙናና ውሃ እጃችንን ለ ሀያ ሰከንድ መታጠብ በቀላሉ ቫይረሱን ሊያጠፋው ይችላል። ነገር ግን ከተፈጥሮ አንጻር ግን ለምሳሌ ሚድልስት ውስጥ ከገባ እንግዲህ ሙቀቱ አብዛኝ የኢትዮጵያ ውስጥም ካለው ሙቀት የሚያይል ሙቀት ነው ያለው እዛ። እና በተለይ አሁን እየተከሰተበት ያለው ሁኔታ ይሄን አይደለም የሚያመላክተው። ለምን የሚለው ወደፊት የምናየው ነው የሚሆነው። ምክንያቱም በሌላ ደግሞ አሁን ግን ሌሎች ሀሳቦችንም የሚሰነዝሩም አካላት አሉ። ለምሳሌ ላቲን አሜሪካና አፍሪካ ዘጌት ብለው ነው ኬዞችን ማስተናገድ የጀመሩት። አይ ችግሩ ገብተዋል። ነገር ግን ይህንን ቫይረሱን የመለየት ወይም ደግሞ የመቆጣጠር አቅማቸው አነስተኛ ስለሆነ ነው እንጂ ቀድሞውን የገባው የሚልም ደግሞ አመለካከት ያላቸው ሰዎች በተለያየ ሁኔታ ያንን ሀሳብ ሲያጠነቅኑ እናያለን። እና አሁን ላይ እንግዲህ መናገር የምንችለው ይሄ በሽታ እንዲሁ ደብቀሽ የምታቆዩ አይደለም። ትንሽ ይቆይና ይፈነዳል። አሁን አንዳንድ ሀገር ላይ የምናየው ነገር እሱ ነው። በጣም ያቀረቡት ኬዞች አነስተኛ ነው፣ የሞት ምጣኔያቸው ግን ከፍተኛ ነው። የዚህ ቫይረስ እንግዲህ የሞት መጣኔ አሁን ባለው ከሁለት እስከ ሶስት ፐርሰንት በተለይ ትላንት ከትላንት ወዲያ የወጡት ደግሞ ከሶስት እስከ አራት ፐርሰንት ይደርሳል እና በዛ እንኳን ፕሮፖርሽን ብናየው እጅግ ከፍተኛ ኬዞችን ወይም ደግሞ የጠቁ ሰዎችን ስንጠብቅ የሚቆጠረው አነስተኛ ነው እና ከዚህ አንጻር ውስንነት ያለባቸው ላይ በአንድ ጊዜ እስከ ሁለት መቶ ሶስት መቶ አምስት መቶ አዳዲስ ኬዞችን ይዘው የሚያድሩበት ሁኔታን እያየን ነው እና ተደብቆም ለማለት አስቸጋሪ ነው የሚሆነው። ምክንያቱን ወደፊት ነው የምናየው። ነገር ግን እስካሁን በአንዱ እንግዲህ መረጃ ቅድም የጠቀሻቸው ሀገራት ነው በአፍሪካ የተጠቀሱት ቁጥራቸውንም ካየን ውስን ነው። ለምሳሌ ኢጅፕት ላይ ሁለት ኬዝ ብሎ ነው የቆመው። ስለዚህ ሎካል ትራንስሚሽን የምንለው አለ። በተለይ በቫይረስ ስርጭቱ ላይ ሶስት ሂደቶችን ያልፋል። የመጀመሪያው ራሱ የተጠቃው ሰው ተጠቂ ሆኖ ሊያዝ ይችላል። ሁለተኛ ደግሞ ምናልባት በቅርብ ሂደት ከእሱ ጋር የተገናኙ አካላት ቤተሰብም ሊሆን ይችላል። እነሱን ክለስተር እንላቸዋለን። በኤፒዲሞሎጂው ያንን ሊያጠቃ ይችላል። ከፍተኛ ደረጃ ግን ሲደርስ ሎካል ትራንስሚሽን ወይም በኮሚኒቲ ሌቭል ያለ ትራንስሚሽን ለምሳሌ አሜሪካም ሌሎች ቦታዎች ላይም የተከሰተው ማለት ነው። እነዛ አፍሪካ ላይ ብዙም እያየን አይደለም። አሁን አልጄሪያ ላይ አስራ ሁለት አለ እንጂ ሌሎቹ ላይ በጣም ቁጥራቸው አነስተኛ ነው። እንግዲህ ሌሎች ሀገራት ካሉ እንግዲህ ወደፊት የምናየው ነው የሚሆነው። ከቀድሞ ጥያቄ ጋር ግን ማጠናከሪያ የሚሆነው አብዛኞቹ፣ ሁሉም ማለት እንችላለን የአፍሪካ ኬቶች ከቻይናም አይደለም የመጡት ከሌላ ሀገር ነው ከአውሮፓ ሀገር ከመጡ ነው እና ይሄ እንግዲህ ምን ያህል አሁን ከተለያየ ቦታ ኢንፌክሽን ሊመጣ እንደሚችል ማሳያ ነው። ከባህል ሕክምና አንጻር የተነሱት ነጥቦች አሉ። እንግዲህ ብዙ ጊዜ እኛ ደግሞ ለዛም ቅርብ ነን፣ መፍትሄም ደግሞ የሚሆንበትም አግባብ አለ የባህል ሕክምና ምክንያቱም ሰማንያ በመቶ የኢትዮጵያ ሕዝብ ወይም ደግሞ የአፍሪካ ሕዝብ እንግዲህ ሳሲክሱ የሚያሳየው የባህል ሕክምና ተጠቃሚ ነው። ስለዚህ አይሰራም ከሚል እሳቤ ሳይሆን ስለዚህ ቫይረስ ብዙ ማናቀው ነገር ነው። አዲስ ቫይረስ ነው። አዲስ ስትሬን ነው። ቅርብ ጊዜ ቻይና ውስጥ ኖሮ አሁን ነው እየተስፋፋ የመጣው። ስለዚህ እነዚህ የተጠቀሱት መድኃኒቶች መስራታቸውም አልተሞከረም። ምክንያቱም እንግዲህ ከተሞከረ በኋላ ነው ያድናል የምንለው እና ከዛም ጥንሰ ሀሳብ ካየን እንደዚህ ብለን እንደ አቅልለን ነው የምናየው አይደለም። ዳታዎች እንደሚያሳዩት የዚህ ቫይረስ እንግዲህ ትልቁ ችግር ምንድን ነው? በቀላሉ ከሰው ሰው በጣም በፈጠነ መንገድ ይስፋፋል። እሱ ነው አሁን ትልቁ ችግር እንጂ የመግደል አቅሙ በፊት ከነበሩት ከሳርስ፣ ከሜርስኮቭ ያነሰ ነው። ከሁሉ በላይ ደግሞ ከተጠቂዎቹ ወደ አምስት ፐርሰንት ደግሞ በጣም ኢንቴንሲቭ የሆነ የሕክምና ድጋፍ ይፈልጋሉ፣ በአርቲፊሻል መተንፈስንም እና ሌሎች ድጋፍን። ስለዚህ ያ በተለይ ለታዳጊ ሀገራት የሚኖረው ጫና አለ። ይሄንን ጫናም ታሳቢ በማድረግ ነው በተለይ የእኛ ትኩረት መከላከሉ ላይ መሆን መቻል አለበት። በጣም በኮሚኒቲ ሌቭል ሳይሰራጭ ይሄ ነገር መሰራት አለበት በሚል እየተሰራ ያለው ደስታንና እንግዶቿን እናመሰግናለን። ውይይቱ አልተጠናቀቀም። የውይይቱን ሙሉ ክፍል በድረገጻችንና በዌብሳይታችን ላይ ማግኘት ትችላላችሁ። የቀረውን ደግሞ በሰኞ ምሽት እናስደምጣችኋለን። አብራችሁን ስለነበራችሁ እናመሰግናለን። በዝግጅታችን ላይ የሚኖራችሁን አስተያየት በፌስቡክ አትቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪ ወይም በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ደርሰናል። አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ የቆየው ጽዮን ግርማ ነበርኩ። ፕሮግራሙን በማቀናበር ደግሞ ኤልያስ አስማረ አብሮናል አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። ሰላም በደናደሩ